የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅት አሁን ጀመረ። ይሄ የማያሳስበው የማያሰጋው የማያስጨንቀው ኢትዮጵያዊ ካለ ሰው መሆኑንም ጭምር መጠራጠር ግድለኛ እውነቱን ለመናገር ጋራ የምንላቸውን ነገሮች እየቆራረጥን እየጣልን ነው። የሚያገናኙት ልጆች እያፈረስን ግንብ እየገነባን ነው። ይሄ አቅጣጫው ጥሩ አይደለም ብለን በስጋት እያወራን ነበር። አንድ በጣም አሉታዊ የሆነ ድርጊት እንደምን ይፈጸማል? እንደምን ሰዎች ሁሉ በጋራ አንድ ላይ ሊያደርጉት ይችላሉ? ታ መጀመሪያ የታፈነ የታመቀና ያበጠ ጉዳይ አለ ማለት ነው ከጀርባው። አሁን እዚህም ምንድን ነው በረዥም ዓመታት ሂደት ውስጥ ትንንሽ ጉዳዮች ናቸው ተብለው የተተዉ የሰብአዊነት የዜግነት ጉዳዮች በጣም ሲታሰኑ፣ ዝም ተብለው ሲታለፉ፣ ሕገ መንግስቱም አድሬስ ያደረጋቸው ሲያልፍ የቆዩ ጉዳዮች እንዳሉ ነው አሁን ዜጎች እየተናገሩ ያሉት። ዛሬም በአገር ጉዳይ ላይ ሁለት እንግዶች አሉን። መጋቢ ሐዲስ እሸቱ ዓለማየሁና ወጣቱ የሙዚቃ ሰው ሰርጸ ፍሬ ስብሐት ናቸው የሰማችኋቸው፣ በሰዓቱ ይቀርባሉ። ሰሞኑን የዩናይትድ ስቴትስ መንግስት ለሶስት ቀናት ተዘግቶ ነበር። ለመሆኑ መንግስት እንደምን ይዘጋል? ተዘጋ ማለትስ ምን ማለት ነው ሸዳውን የሚባለው በሁለት አይነት ነው የሚታየው። አንደኛ ሰንሻል ማለት በጥብቅ አስፈላጊ የሆኑ ሰራተኞች አሉ። አስፈላጊ አይደሉም ሰራተኞች የሚባል ነገር የለም። በጥብቅ የማያስፈልጉ ማለት ፕሮፌሰር አለማየሁ ገብረ ማርያም ናቸው። በካሊፎርኒያው የሳን በርናንዲኖ ዩኒቨርሲቲ የፖለቲካ ሳይንስ መምህርና የህግ ሰው ስለ ሸዳውን ማለት መንግስት እንዴት እንደሚዘጋ የሰጡትን ማብራሪያ ይዘናል ለዛሬ ባለፈው ሰኞ አዲሱኔ እናንተ ፕሮግራም ላይ አንስተ ነው እናም ለዛሬው የራዲዮ መጽሔት አሳልፈን ነበርና ዛሬ የምናቀርበው ለዚህ ነው። እዛ ላይ በስነ ስርዓት ነበር የተነተንከው እንደ ባለ ጉዳዩ ትንታኔውን። ዛሬ ታዲያ ለአዋቂው እናደርጋለን። ፕሮፌሰር አልማየሁ ገብረ ማርያም ይተነትኑልናል። ሌላም ሌላም ዝግጅቶች አሉን። አባይ ዛሬም የንጉሤ አክሊሉና የእንግዶቹ ዝግጅት ሆኖ ይቀጥላል። አጃቢ ግጥሞችንም አግኝቷል። ዝግጅታቸው ተከታተሉ። ተስማሚ ለመዝናኛም የሆኑ ዘንድ የመረጥናቸውን ዜማዎች ይዘን አብራችሁን ታመሹ። የተለመደ የናፍቆትም የአክብሮትም ሰላምታችን ይድረሳችሁ። የዛሬውን ፕሮግራም እያቀነባበረችልን ካለችው ብርሃን ኃይሉ ጋር አዘጋጅና አቅራቢዎቹ አዲሱ አበበና እኔም አሉላ ከበደነን ከዜናው ንባብ ቀጥሎ ዛሬ ጥር 22 2010 ዓ ም የራዲዮ መጽሔት መሰናዶ ይለጥቃል። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የደቡብ ሱዳን የሰላም ሂደትን በሚያደናቅፉ ላይ ማዕቀብ ለመጣል ጊዜው አሁን ነው ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ያስታወቁ አስታወቁ የህብረቱ የመሪዎች ጉባኤ ዛሬ አዲስ አበባ ላይ ተከፍቷል። እስክንድር ፍሬው አጭር ዘገባ ይዟል። የአፍሪካ ህብረት የመሪዎች ጉባኤ አዲስ አበባ በሚገኘ ዋና ጽህፈት ቤት አዳራሽ የተከፈተው ዛሬ ከሰዓት በኋላ ነው። በሙስና ላይ የሚካሄደውን ትግል ማሸነፍ የሚለው የጉባኤው ዋነኛ ትኩረት ቢሆንም የሰላምና ጸጥታ ችግሮች እንደዚሁም ሌሎች ወቅታዊ ጉዳዮችም መነሳታቸው አልቀረም። በመክፈቻው ላይ የተደረጉ ንግግሮችም ይህንን አንጸባርቀዋል። ከዚህ አንጻር ለምሳሌ ህብረቱ የደቡብ ሱዳንን የሰላም ሂደት በሚያደናቅፉት ላይ ማዕቀብ ለመጣል መወሰኑ ተጠቁሟል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ይህንኑ ነው የጠቆሙት። ደቡብ ሱዳን ጨካኞች ለረጅም ጊዜ እየተሰቃየ ባለው ህዝብ ላይ እያደረሱ ካለው ችግር አንጻር ያለንን ግንዛቤ እንደገና ማረጋገጥ እንዴት አቃተን? የሰላም ሂደቱን እያደናቀፉ ባሉት ላይ ማዕቀብ ለመጣል ጊዜው ይመስለኛል ነው ያሉት። በዛሬው የመሪዎቹ ጉባኤ ውሎ የሩዋንዳው ፕሬዚዳንት ፖል ካጋሜ የአፍሪካ ህብረት ሊቀመንበር በመሆን ከጊኒው አልፋ ኮንዴ ላይ ኃላፊነቱን ተረክበዋል። ሌሎች ተናጋሪዎችም ነበሩ። በነገው ዕለት እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁኝ እስክንድር። ወደ ተከታዩ ዘገባ እናልፋለን። በአማራ ክልል ሰሜን ወሎ ውስጥ በምትገኘው መርሳ ከተማ ትናንት በተካሄደ ሰልፍ አጋጣሚ ህይወት የጠፋበት ግጭት መፈጠሩ ተገለጸ። በአካባቢው ጉዳዩን በቅርብ ተከታትየዋለሁ፣ መረጃዎችንም ማጣርቻለሁ ያሉኝን አንድ ነዋሪ ደውዬ አነጋግሬ ነበር። ትላንትና መርሳ ላይ በጠዋት ከጠዋት ጀምሮ በወልዲያውና በቆቦው በነበረው ሰላማዊ ሰልፍ ላይ የተገደሉ ወንድሞቻችን ገዳዮቻቸው ይጣራልና ለፍርድ ይቅደብልን ነበር መፈክሩ። በራሱ ጊዜ የተሰባሰበ ማንም የሚሰበስበው የለም። በራሱ ነው የሚሰባሰበው በራሱ የሚሰባሰበው ስሜቱ ነው። ሸንቅሎ የሚያስነሳው ሰው ብዙ ሰው ነበር የወጣው፣ በጣም ብዙ ሰው ነበር። ምን ሆነ? ከዛ ከዛ በኋላ ወንድሞቻችን እንደሚያፈሰሱ የወንድሞቻችንን መብት ያጠፉ ዜጎች ለፍርድ ይቅረቡልን ነበር። ከዛ እየሞቀ ሄደ ነገሩ፣ እየተብላላ ሄደ። ከዛም በኋላ ተኩስ ጀመረ ነው የተባለው። ማን ነው? ክሮስ ቼክ ነው ያልሄድ ነው ማን ነው ተኩሱን የጀመረው? የከተማው ፖሊስ ነው ተኩስ የጀመረው። ተኮሰ። መከላከያዎችም ገብተው ነበረ፣ አድማ በታኞችም ገብተው ነበረ። አስራ ሶስት ሰው በሴ ሆስፒታል ገብቷል። አድማ በታኞች፣ ፌዴራሎች የአማራው ክልል ፌዴራል ፖሊስ ስለሆነ በአማራው ሕዝብ ላይ አልጨከመም። ከመጀመሪያ እስከመጨረሻ መጨረሻ አልተኮሰም፣ አልጨከመም። በዱላ ግን ይማታል፣ በዱላ ይማታል። መከላከያዎችም አሉ እዚህ ወልዲያ ከተማ ላይ ተኩሶ የገደሚት አውሮዎችም አሉ። እነሱ ሁሉ እነሱ ቢተኩሱም ራሳቸውን ለማውጣት ሲሉ ተኩሰዋል። በበለጠ ግን የተኮሰው የከተማው ፖሊስ ነው። የከተማው ህዝብ፣ የከተማው ፖሊስ ነው። ዝርዝር መረጃ ለማግኘትና ለማጣራትም ወደ ክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ወደ አቶ ንጉሡ ጥላሁን ደውዬ ነበር፤ ስልካቸው አልተነሳም። ተጨማሪና ሰፋ ያለ መረጃ በነገው ምሽት ይዘን እንመልሳለን። የዩናይትድ ስቴትስ ምጣኔ ሀብት ለብዙ አስርት ዓመታት ታይቶ በማይታወቅ ሁኔታ እየጠነከረ በመቀጠል ላይ መሆኑን ፕሬዚደንት ዶናልድ ትራምፕ ዛሬ አስታውቀዋል። የዜናው ሰዓት አበቃ። ጤና ይህ የራዲዮ መጽሔት ዝግጅት ነው። ሁሌም ዜናውን ተከትለን ነውና የምንመጣው። በራዲዮ መጽሔት የጊዜ ሰሌዳ መሰረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ ይፈሳል፣ ይሉኛል አባይ አይኑ ይፍሰስ ያን ስንቱን ወገኔን የውሃ ጦት ሲያምስ የድርቀት ጋንጩራ ሲበላ ስንቱን ነፍስ ውሃ ውሃ እያለ ለጋው ሲቀነጠስ ናይል አባያችን አለ ነበር ሲፈስ ለፈጸመው ደባ ለሠራውም ግፉ በሉልኝ በዚያ የምታልፎ ባለፈው ጥር ስድስት ላቀረባችሁት ግጥም ተመጣጣኝ ሲከፋኝም ደስ ሲለኝም ከመጽሐፍ መደርደሪያ ወጣ አድርጌ ከፍ ባለ ድምፅ የማንባትን ልክ የላችኋለሁ። በእንዲህ መሰሉ ግጥም ከምናስታወሳቸው ቱባ ኢትዮጵያውያን ነፍሱን በገነት ያኖርልንና ኃይሉ ገሞራው ለአባይ የጻፉትን ሳካፍል በትልቅ ኩራት ነው ያሉን፣ የሆላንዱ አድማጫችን ሲራክ አስፋው ናቸው። እናመሰግናለን። አሉላ፣ የጥር ስድስቱን ግጥም ታስታውሰዋለህ? እንዴት አዲሱ የፈረንሳዩ አስራደው አባይና ማሁት በሚል መነሻ አረመኔ ሌባ ነጥቆ በረር፣ ጨካኝ ብያምችህ አለው እናምን ታደርገኝ አልነበር ያለው። አዎ አሁን ደግሞ የሆላንዱ ሲራክ ኃይሉ ገሞራው የውሃ ጥማት ለፈጀው የኢትዮጵያ ሕዝብ ሮሯዊ ስንክሳር ብለው በሕይወት ዘመኑ የቋጠራትን ልከውልናል። ከልብ እናመሰግናለን። በነገራችን ላይ አስራደው ዛሬም አዲሱ ከአባይ ጋር የተገናኘ ግጥም ልኳልና የንጉሥ አክሊሉ መስኮስ ሲከፈት ልናቀርባት ይዘናታል። እያኮበኮበ ያለው ታዲያ የዛሬው የራዲዮ መጽሔት እነሆ በዳዊት አለማየሁ ኢትዮጵያ ዜማ በረራውን እየጀመረ ነው i am So we, so man, Original, Rico cannon, Rico cannon, Rico cannon, ሰላዊ ታለማየሁን ኢትዮጵያ የለተሰኘው ዜማ እናመሰግናለን። በእንግሊዝኛው ገቨርንመንት ሸዳውን ይሉታል። ከፊል መንግስት በቅርቡ እንደሆነው ሲዘጋ እንደማለት መሆኑ ነው። ግን ምን ማለት ነው? መንግስት ይዘጋል እንዴ? ባለፈው ሰሞን የዩናይት ስቴትስ መንግስት ለሶስት ቀናት ተዘግቶ ነበር። የትኛው የመንግስት መስሪያ ቤት ነው የሚዘጋው? በዚህ የተነሳስ የትኞቹ የመንግስት ሰራተኞች ናቸው ስራቸው የሚስተጓጎሉባቸው? ሰኞ እለት ፕሮግራም ታስታውሳለህ? አብረን ስንመራ ጀመር አድርገህ ነው እኔ ስጠይቀህ አንተ ልክ ልክ እንደ ባለ ጉዳይ ፈጭተው ታውቀዋለህ ማለት ነው። ወደ እንግዳችን ከመሄዳችን በፊት እስቲ አብራራ። እሺ ግሩም አዲሱ እና እጅህ ያለበት ይመስለኛል። በማስከፈቱ ሳይሻልኛ ይሻልላው ልክና አዲሱ ታሪክ ያለው ነገር ነው። ምናልባት እንደ ኢትዮጵያ ላለ በርቀት የዩናይት ስቴትስን ህይወት ከዕለት ተዕለት ጋር ለማያዛምድ ብቻ ሳይሆን እዚህም እያለ በየጊዜው የሚሆን አይደለምና መንግስት ተዘጋ አስደንጋጭነቱ የሚያይል ይመስለኛል። ለዛም ነው መንግስት ይዘጋል እንደ የሚለውን ያለው አንደኛ ታዲያ በከፊል ነው የተዘጋው። ሙሉ በሙሉ አልተቋረጠም። ያ ከፊልነቱ ታዲያ የግድ የሚገቡ የማይገቡ እንዲገቡ ግድ የሚያደርግ የህይወት ጉዳይ አገር ሊቆም አይችልምና የሚያደርጋቸው ስራዎች አሉ። ጠቀስቀስ ያደረግ ነው። አዲሱ እንግዳችን ብዙን ያብራሩልናል። መሰረታዊ ነገሮች እናነሳለን። እንደው ለጠየቅኸኝ፣ በ1976 የበጀት የመንግስት በጀት አመዳደብ ሲመሰረት የተጀመረ ነው ይሄ የመዘጋት ጉዳይ። የሁለት ፓርቲዎች የፖለቲካ ፍትጋም አንዳንዴ ሰለባ የሚሆንበት አለ። እስካሁን 18 ጊዜ ተዘግቷል። አንዳንዶቹ ሳናውቃቸው ነው የሚያልፉት። ወይንም እኛ እንኳን በስራው ጠባይ የምናውቅም ቢሆን ለነዋሪው ሰው ሳይታይ ተዘግቶ የሚያልፍበትም ጊዜ አለ። ከሬጋን ጊዜ ጀምሮ የተደረጉትን በታሪክ ወደ ኋላ መመልከት ይጋብዝ ይችላል። ታዲያ እኛ እንዳንጨርሰው ፕሮፌሰር አልስቱ እናመሰግናለን። ምንድን ነው ነው ያልነው? እንግዲህ የቀደም ሲል እኔና ሎላ ትንሽ ተጨዋውተንበታል ገቨርንመንት ሸዳውን ይብልቷል በእንግሊዝኛው ይሄ መንግስት ከፊል መዘጋት ምን ማለት ነው? አመሰግናለሁ የአሜሪካ ድምፅ ስለጋበዛችሁኝ። ይሄ ሸዳውን የሚባለው በእኔ አስተያየት እንደ ማጋነን ብዬ ነው ማየው። ምክንያቱም መንግስት ተዘግቶ ስራ ቆሞ ሰራተኞች ወደ ቤታቸው ሄደው አገሪቷ በባዶ ቤት ትዋላለች ማለት አይደለም። እንግዲህ ሸዳውን የሚባለው በሁለት አይነት ነው የሚታየው ቴክኒካል በሆነ መንገድ ማለት ነው አት ሊስት ህጉ እና ምክር ቤቱ ራሱ በሚጠቁመም አንደኛ ኢሰንሻል እና ወይንም ነን ኢሰንሻል የሚባለው አሉ። ኢሰንሻል ማለት በጥብቅ አስፈላጊ የሆኑ ሰራተኞች አሉ። ለምሳሌ በሚሊተሪው፣ በኤፍቢአይ፣ ድንበር ጠባቂዎች ኤ የሚባለው አውሮፕላኖች በአየር ላይ ሚሄድ እነዚህ እነዚህ ለኢኮኖሚውም ለህዝቡም በጣም አስፈላጊ ስለሆኑ በጥብቅ አስፈላጊ ናቸዋል። አስፈላጊ አይደሉም ሰራተኞች የሚባል ነገር የለም። በኔ አስተያየት በጥብቅ የማያስፈልጉ ማለት ነው። እነዚህ እንግዲህ ፓስፖርት ስራ የሚሰሩ፣ የቤት ብድር በፌዴራሉ በኩል ያሉትን ፕሮሰስ የሚያደርጉ፣ ሰርች ምርመራ የሚሰሩ፣ በጤንነት በመሳሰሉት እና ለምሳሌ ነኒሰንሻል ተብሎ ሊታይ ይችላል። እነዚህ ነን ኢሰንሻል ፈርሎድ ሆሉ የሚባል ፈርሎ ማለት ምንድን ነው? በግድ ስራ እንዳይገቡ እና እንዳይከፈላቸው ማለት ነው። በአሜሪካን ህገ መንግስት አንድ ሰው ከሰራ መከፈል አለበት፣ አለዚያ ኢንቮለንተሪ ሰርቪቱድ ይባላል። ወይም አስራ ሶስተኛው ማሻሻያ ላይ ማንም ሰው ተገዶ ሊሰራ አይችልም። ስለዚህ አንድ ሰው ሳይከፈለው ከሰራ ህገ መንግስቱን ይጥሳል ማለት ነው። ስለዚህ ፈርሎ የሚባለው እነዚህ ሰዎች ቤታቸው ይሄዳሉ፣ እንዳትመጡ ይባላሉ እና ያው መንግስት በጀቱን ሲያገኝ ያኔ በመደበኛ ስራችሁ ትቀጥላላችሁ እንደማለት ነው። ማርገ እንደጠቀቀው በሁለት ሺ አስራ ሶስት ላይ አስራ ስድስት ቀን መዘጋት ነበረ። ያኔ በተዘጋ ጊዜ ቤት የቆዩት ወይም ፈርሎ ሊሆኑት ሰዎች ኮንግረስ ገንዘብ ያው ባክቴ ብሎ ወይም ያለፉትን የሁለት ሳምንት እንዲከፈላቸው ተዘርጓል። ውዝፍ ክፍያ እንደማለት ነው። የቀረውን ልክ ነው ፕሮፌሰር አለማየሁ ይሄ ምናልባት ለራዲዮ መጽሔት አድማጮች አዲሱ መጀመሪያ የመግቢያ ላይ ካነሳው ጥያቄ ጋር ሊዛመድ ይችላል። ትንሽ ፈታ ብሎ ግን ቁም ነገር ያዘለ ፕሮግራም ለማቅረብ ነው እና በመጽሔት በተለይ የምንሞክረው መንግስት ተዘጋ ሲባል አስተሳሰቡ በራሱ እንግዳነት አለው። ምክንያቱ ምንም ይሁን ምን ይልቁንም አሜሪካዊ የሆነ አስተሳሰብ ብቻ ይመስላል። በሌላ አገር መንግስት የሚዘጋበት ሁኔታ ምናልባትም ስርዓቱ ከመኖር አለመኖሩ ጋር ሊዛመድም ሊተያይም ይችላል እና እስቲ በራሱ በጭብጡ ላይ መንግስት ተዘጋ የመንግስት ስራ በከፊልም ቢሆን ተቋረጠ፣ በጀት ሳይኖር የግድ መሄድ ያለባቸው እንደ አገር መከላከያ፣ እንደ ጸጥታ ጥበቃ፣ እንደ አየር በረራ መቆጣጠሪያ የግድ ይደረጉ እንጂ መንግስት የመዘጋት ሐሳብ መኖሩ በራሱ እንግዳ ነውና እሱ ላይ የሚሰጡት አስተያየት ጥርት ነው ምክንያቱም ይሄ ከህገ መንግስቱ ጋር የተያያዘ ነገር ነው። ህገ መንግስቱ የሚለው ምንድን ነው? የአሜሪካንን መንግስት ለማንቀሳቀስ ያው ሬቨኒ ያስፈልገዋል ወይም ታክስ ያስፈልገዋል። ያ ታክስ ደግሞ ከሃውስ ኦፍ ሬፕሬዘንታቲቭስ መመንጨት አለበት ነው የሚለው ድንጋጌው። ስለዚህ እነሱ ለአገሪቷ መንቀሳቀስ በጀት የሚያስፈልገውን እነሱ ያወጣሉ ይላል። ግን እዚህ ላይ ፕሬዝደንቱ ነው ዋናውን ሚና የሚጫወተው፣ ምክንያቱም ኤግዘኪቲቭ ዲፓርትመንቱ ወይም አስፈጻሚ ስለሆነ ለአስራ ሁለቱ ላሉኝ የፌዴራል ዲፓርትመንቶች ክፍሎች ለነሱ ማስተዳደሪያ ያስፈልገኛል ይላል። ስለዚህ በሁለቱ በኩል መስማማት ያስፈልጋል። በሁለቱ ብቻ ሳይሆን በሴኔቱና በሀውስ ኦፍ ሬፕሬዘንቲቭ ምክር ቤቱ በእንደራሴዎች መስማማት ያስፈልጋል ይህንን ህግ ስራ ላይ ለማዋል። ዋናው ቁም ነገር ወጭምጡ እዚህ ላይ ምንድን ነው፣ በጀቱ ራሱ ህግ ነው። በጀቱ ለዚህ ገንዘብ ይውጣ፣ እንደዚህ ለዚህ መሳሪያ ይግዛ፣ ለዚህ ዲፓርትመንት ይሰጥ የሚል ራሱ ህግ ስለሆነ ያ ህግ ሳያልፍ ስራ ሊሰራ አይችልም ማለት ነው፣ ገንዘብም ሊወጣ አይችልም። ህገ መንግስት ቁልጭ አድርጎ የሚያስቀምጠው ነው። ህግ ሳይወጣ ንሱ ሳንቲም ሊወጣ አይችልም ይላል። ስለዚህ መንግስትን የሚዘጋው ምንድን ነው? ህገ መንግስቱ ጋር፣ ህገ መንግስቱ የሚሰጠውን መምሪያ መከተል አለባቸው። በጀት ህግ እንግዲህ ፕሬዚዳንቱ ባቀረበው፣ ምክር ቤቶቹ በተስማሙበት የሚወጣ ነው። እዛ ላይ ወጪው ምን ያህል እንደሆነ የሚያስፈልገውን ነገር መጠቆም አለባቸው ማለት ነው። ምናልባት ይሄንን በሌላ በኩል ብናየው የተሻለ ሊሆን ይችላል። ለምንድን ነው የአመቱ በጀት ሊወጣ ያልቻለው ነው እንግዲህ ሁል ጊዜ ህገ መንግስቱም የሚጠብቀውም የሚጠይቀውም አመታዊ መደበኛ በጀት መውጣት አለበት። የፊስካል ይር የሚሉት ከጥቅምት እስከሚቀጥለው መስከረም ድረስ መውጣት አለበት፣ አመታዊ በጀት መውጣት አለበት። ይህንን በጀት ለማውጣት ፕሬዚደንቱና ኮንግረሱ መሰማማት አለባቸው። ፕሬዚደንቱ የተወሰነ ነገር ያቀርባል፣ ይሄ ያስፈልገኛል ይላል። ኮንግረሱ ደግሞ እነዛን ተመልክቶ ወይም ይነቅፋቸዋሉ፣ እንጨምር እንቀጥል የሚሉት ነገር አለ። ይህንን ጦስ ያመጣው ምንድን ነው? እንደዚህ አይነት የመዘጋት ላይ ያመጣው ነገር ምንድን ነው ብንል አንዳንድ ነገሮችም እንጠቁማለን። ለምሳሌ ፕሬዚደንት ትራምፕ ለስቴት ዲፓርትመንት፣ የውጭ ጉዳይ ሚኒስትሩ አስራ አንድ ቢሊዮን ብር ልቁረጥ አለ። ምክር ቤቱ እንዴ በጣም በዛ፣ ሄ ከሆነማ ዲፕሎማሲያችንን ማካሄድ አንችልም፣ በአለም ላይ ያለን ሁኔታ በሙሉ ያስተጓጉል ችላል። የቀርታ ፕሮፌሰር አለማየሁ አገላለጹ እንዳያሳስት ነው። ልቁረጥ አለ ሲሉ ከሚመደበው ቀድሞ ከነበረው አስራ አንድ ቢሊዮን ለመቀነስ ነው ሀሳብ ያቀረቡት። በጀቱ ወደ ሀምሳ ቢሊዮን ሊሆን ይችላል። አስራ አንዱን ልቁረጥ ነው ያሉት። ወደ አንድ ሶስተኛውን ያህል ነው ለመጉሙድ የፈለጉት፣ ፓርቶንቱ ማለት ነው። መከላከያ ደግሞ ለመጨመር የፈለጉት ወደ ሀምሳ አምስት ሚሊዮን ገደማ ነው። ከሌላው ስነፍጥረ ኢፔ የሚባለው ስነ ፍጥረታዊ ሀብት ምናምን የመሳሰሉት እነሱን ደግሞ በአንድ ሶስተኛ ያህል ለመቁረጥ ፈለጉ። ትምህርት ላይ ያለውን እንደዚሁ ለመቁረጥ ፈለጉ። በደግሞ ይሄ ዋናው አከራካሪ ሆኖ የተገኘው በሜክሲኮና በአሜሪካ መካከል ግድግዳ እንሰራለን የሚለው እሱ ራሱ በጣም አከራካሪ ሆነ። ስለዚህ መደበኛ በጀት ሊወጣ አልቻለም። እዚህ ላይ ነው እንግዲህ ይሄ ኮንቲኒዩንግ ሬዞሉሽን የሚለው ነገር ስታፕ ጋፕ ወይንም ያችን ለመሸፈን እስኪ ሲስማሙና መደበኛ በጀት እስኪያወጡ ድረስ ተቀጥላ የምትሄድ ማለት ነው። አሁን ቦታ የምታደርስ ፕሮፌሰር እዚህ ላይ እንደው በተጨባጭ ግልጽ ለማድረግ በዚህ በሶስቱ ቀን የመዘጋት ሁኔታ አንዱ አንዱን ዲሞክራቶች በሪፐብሊካን ሪፐብሊካኖች በዲሞክራት ላይ ያሳብባሉ። ማን ምን ብሎ ነው ያመጣው? በምን ምክንያት ነው የመጣው? እሺ እንግዲህ ነገሩ ይሄን ያህል ብዙም የሚያስቸግር አይደለም። ምክንያቱም ሪፐብሊካኖች ሶስቱንም አካል ይቆጣጠራሉ። ፕሬዚደንቱ ሪፐብሊካን ነው፣ የሴኔቱ ሪፐብሊካኖች ማጆሪቲ ያላቸው ወይም የበዛ ድምፅ በምክር ቤቱም የዛ አለባቸው። ስለዚህ ዴሞክራቶቹን እነሱ ናቸው ያጠፉት ማለት ለፖለቲካ አነጋገርና ለህዝብ ማወናበጃ ምናልባት ይጠቅማቸው ይችል ይሆናል። ነገር ግን ሁሉም ሶስቱንም በእጃቸው አድርገው ሌላ ሰው ላይ መጠቆም አይችሉም። ሌላ ፓርቲ ላይ ሊጠቁሙ እንግዲህ አሁን ችግሩ ምንድን ነው? እዚህ ላይ ያለው ችግር በፕሬዚዳንቱና በምክር ቤቶቹ ከዛ ደግሞ በምክር ቤቱ ባሉት ፓርቲዎች ነው። በዲሞክራቶቹና በሪፐብሊካኖቹ ያለው አለመግባባት ነው። ስለዚህ እነዚህን አለመግባባት ያመጡት ምንድን ናቸው ነው? እነዚህ ነገሮች ለምሳሌ አንደኛው ይሄ ዳካ የሚባለው ነው። ከውጭ ሀገር ሕጻናቶች ይዘው አገር ውስጥ አለ ቪዛ አለ ፍቃድ ገብተው እነዚህ ልጆች እዚህ ይኖረዋል። አሁን ትራምፕ የሚለው ምንድን ነው? እነሱን መልሳለሁ ነው የሚለው ወደ መጡበት ሀገር። ይሄ ደግሞ ኢሰብአዊ ነው፣ ትክክለኛ ነገር አይደለም። ስለዚህ በጀቱ ሆስቴጅ ሆነ ወይንም ከነዚህ ጋር ተያያዘ ማለት ነው። ዴሞክራቶቹ ይሄንን የእነዚህ ልጆች ጉዳይ ካልተፈታ ሙሉ በጀት አናሳልፍም ይላሉ። እነዛ ደግሞ ብሉ በጀት ማለፍ አለበት ይላሉ። እዚህ ላይ ነው ፕሬዚደንቱ መጣና ደግሞ ሁለታችሁም በዛ ብትስማሙ፣ እኔ ደግሞ የሜክሲኮ ግድግዳ በጀት ካልተሰጠው እኔ ደግሞ አልፈርም የሚላል። ስለዚህ ሶስቱ እርስ በርስ እየተነታረኩ ነው ያሉት። ችግሩም የሚወርቀው በሪፐብሊካኖቹ ላይ ነው። ምናልባት በሚቀጥለው ምርጫ ላይ የሚፈረጀው እነሱ ላይ ሊሆን ይችላል። መልካም ሶስቱን የመንግስት የስልጣን አካላት የተቆናጠጠ ፓርቲ ውሳኔዎችን ለማስፈጸም ያለው አቅም ትልቅ እንደመሆኑ ቢስተጓጓልም ተጠያቂ ይሆናሉ ነው ያሉት ፕሮፌሰር አለማየሁ። ለአድማጮች ቅርብ ለማድረግ ሀሳቡንም ፈታ ባለ መንገድ ለማድረግ እንዲገባ የምናደርገውን ያህል የመንግስትን አሰራር ይልቁንም ደግሞ የዲሞክራሲንም አስተሳሰብ በአንድ መልኩ የሚያንጸባርቅ ይመስላል። ምንም እንኳ ውጤቱ ላልተፈለገ ቢሆን የተለያዩ ፓርቲዎች የሚወስኑበት መሆኑ ምናልባት እንደ ኢትዮጵያ ላሉ አገሮች ገዢ ፓርቲ ሁሉን በሚያደረግበት አስተዳደር ስላሉ አገሮች ትምህርትም የሚሆን ነገር ማውጣት ብንችል ከዚህ ድክመት ውስጥ አጣብቅኝ ውስጥ ገብቶ የመንግስት ስራ የተስተጓጎለበት መቼም እንደ ጥሩ ነገር ሊወሰድ አይችልምና ይሄ እንኳን ከሌላ ጥሩ ነገር በከፊልም ቢሆን የተያያዘ መሆኑ ዲሞክራሲ ያንድ ወገን ፈቃድ ብቻ አለመሆኑ የተለያዩ አካላት ድምፆች መሰማት መቻላቸው፣ አንዳንድ ጊዜ እንዲህ ያለ ያልተፈለገ ውጤት ማምጣቱ ማሳያ ቢሆን ልክ ነው። እንግዲህ እዚህ ላይ ሶስት ነገሮች መጥቀስ እፈልጋለሁ። አንደኛ ህገ መንግስቱ ነው። ምክር ቤቱ የሚሰራውን በሙሉ የሚቆጣጠረው ወይም አገልግሎት የሚሰጠው ህገ መንግስቱ የሚፈቅድለት ነገር ብቻ ነው። ህገ መንግስቱ በጀት አወጣጥ፣ የመሳሰሉትን ነገር ስነ ስርዓቱን እዛ ላይ አስቀምጦታል። እሱ አንደኛው ነገር ነው። ህገ መንግስትን መከተልና ህገ መንግስቱ ከሚፈቅደው ወጥቶ ማድረግ አይቻልም። በሁለተኛ ደረጃ ስነ ስርዓት ነው ምክንያቱም ምክር ቤቶቹ ራሳቸው የራሳቸው ስነ ስርዓት አላቸው። በስነ ስርዓት ነው የሚሰራው ማለት ነው። ስለዚህ አንዱ ፓርቲ አሁን ለምሳሌ ሪፐብሊካኖቹ ኮንትሮል ወይም ቁጥጥር ቢኖራቸው የውስጡ ስነ ስርዓት ደግሞ የሴኔቱ ስነ ስርዓት ለምሳሌ ዴሞክራቶቹ ለእነሱ ደግሞ የሚሰጠው ስልጣን አለ። ለምሳሌ ይሄ ፊሊበስተር የሚባል ነገር አለ። ፊሊበስተር ማለት ምንድን ነው? አንድ ታሰበ የረቀቀ ህግ በሴኔቱ ከማለፉ በፊት መነጋገር ያስፈልግበታል ነው። ግን ፊሊበስተር የሚለው ስነ ስርዓት ሴኔተሮቹ እንደፈለጋቸው ያ ነገር ወደ ቃል ምርጫ እንዳይመጣ ሌትና ቀን ቆሞ መነጋገር ይችላሉ። ምክንያቱም ሴኔተሮቹ እስከተነጋገሩ ድረስ ያ ህግ ለአፍ ምርጫ ሊቀርብ አይችልም ማለት ነው። እንግዲህ ይህንን የሚያደርጉት ለምንድን ነው? ያንን ህግ እንዳይመጣ ወይንም እንዲፈርስና ሴኔቱ ሌላ ስራ እንዳይሰራ አስሮ መያዣ ነገር ነው። ይሄ የተደረገው ለምንድን ነው? ማይኖሪቲ ፓርቲ ወይንም አናሳ ቁጥር ያለው በምክር ቤቱ አናሳ ቁጥር ያለው ቁጥሩ በበዛው ተድጦ እንዳያልፍ ነው። እነሱም ያለውን ስነ ስርዓት ጠብቀው የሴኔቱን ኢንቴግሪቲ ወይም ማን ህልውና ማንነቱን የሚጠብቁበት ዘዴ ነው። ስለዚህ ቼክስ ኤንድ ባላንስስ ይላሉ። ምንድ ነው? አንዱ አንዱ ሌላውን ይቆጣጠራል በህግ አሰራር በህገ መንግስታዊ ደንብ መሰረት ህገ መንግስታዊ አሰራር እና አንዱ አንዱን እያከበረ ግን አንድ ነገር መስራት ካለባቸው ተቀናቃኝ ፓርቲዎች ሁሉም አንድ ነገር ላይ መስማማት አለባቸው ብዙም ቢከራከሩም ብዙም ባይስማሙም መጨረሻ ላይ ግን የሚስማሙበትን በግድ የሚያስፈልጋቸው አይነት የሆነ ህገ መንግስታዊ ወይም የህግ በላይነት ያለበት ስነ ስርዓቱ ስለሚሰሩ የአሜሪካንን ጥንካሬ እዛ ላይ ያሳያል ብዬ ነው መገመት። መልካም አዲሱ ፕሮፌሰር አልን ቀጠሮ መስጠት ያለብን ምናልባትም ከሶስት ሳምንት በኋላ ተመልሰን እዛ ጋር ስንመጣ የተሻለ ተስፋ እንደምናደርገው ወይ ችግሩ በዘለቄታው ተፈቶ ወይንም ሌላ አነጋጋሪ ነገር ተከስቶ ነው እና ለሌላ መሰል ውይይት በቀጠሮ ነው የሚለዩን ምንም ችግር አይኖርም እንግዲህ ቸር ያሰማል አመሰግናለሁ

ሳላይሽ ይሰርቃል። አዲሱ በጣም ይሄ ልጅ መቼም ዘፈነ፣ ነው ተጫወተ፣ ንበለ ተጫወተታል። ደግሞ የግጥም ደራሲዎቹ አያፍርብሽ ልቤ ፍቅሬን፣ ከልቤ ቢቀሙኝ ምንም አያገኙ፣ እኔን ለአንቺ ቢያሙኝ። ይሄ ደግሞ እንግዲህ እዛ ውስጥ አልገባ ይቀጥልአዲሱ ባለፈው አስራ አምስት ቀን ለሁሉም ብዙ አዩ፣ አመሰግናለን። ባለፈው አስራ አምስት ቀን የንጉሥ አክሊሉ ዝግጅት መንደርደሪያ አባይ ጉደል ብለው አለኝ በተሳስ የማን ልብ ይችላል እስከዚያው ድረስ አልንና የቀድሞውን ተወዳጅ ድምጻዊ የዜማ ስንኞች በላሻለሁ አባይ ዳር ነው ቤቴ ዶሮ መረቅማ ከወዴት አባቴ የሚሉትን አስታወስን። የንጉሴንም ዝግጅት በቀድሞ የዩኒቨርሲቲ ተማሪዎች አባይ አባይ ዜማ አጅበን አቀረብን። ታዲያ ሁሌም ጆሮውን ያልነፈገን ተሳትፎ ያልተለየን የፈረንሳዩ አስራዶው ደግሞ ኩንስንስ፣ ኩንስንስ፣ ኩንስንስ በይልኝ አባይን ከሩቁ እንዴት ነህ በይልኝ ብሎ ብሩም በማንሳት ከአባይ ወዲያ ዘመድ በሚል ርዕስ ቀጣዮቹን ስንኞች ቋጠረና ሰደደልን። ንጉሴ አክሊሉ ከፈቀደልኝ አባይና ጅቤ አብሬው ምጓዛለሁ ብሎናል። እኛም ግጥሟን ለንጉሴ ዝግጅት መንደርደሪያ አድርገናታል። ከዚያ መሳክወ ነው ይሄ ማብራሪያ ሳጠይቅ አይቀርማሳወንበዝ የንጉሴ መስኮት ይከፈታል። ከአባይ ወዲያ እናቴ፣ ከአባይ ወዲያ አባት ካባይ ወዲያ ወንድም ካባይ ወዲያ እህት ካባይ ወዲያ አጎቴ ካባይ ወዲያ አክስት ካባይ ወዲያ አማቼ ካባይ ወዲያ አማት ካባይ ወዲያ ምራት ካባይ ወዲያ አያት ካባይ ወዲያ ጓዴ አጋር የልጅነት አገኛለሁ ብሎ አቀብ ቁልቁል መልፋት ዋ ብሎ መቅረት ነው በከንቱ መዋተት ከአባይ ወዲያ ታማኝ የሰው ልጅ አፍቃሪ ከአባይ ወዲያ ጮኛ ቃል ኪዳን አክባሪ ካባይ ወዲያ ድራሽ የቅርብ ጎረቤቴ ካባይ ወዲያ ባሌ ካባይ ወዲያ ሚስቴ ከአባይ ወዲያ ልጄ ብሎ መጣራት እንዳው በከንቱ ነው። ቀን ቢጎልበት ከአባይ ወዲያ ዘመድ ካባይ ወዲያ አጋር አገኛለሁ ብሎ አለመናገር ነው አለመጠርጠር። ስንሄድ ነው እንግዲህ የዶሮውን የምንትሱን የአምልኮ ምናምንም እያየን ሄድ ነውእና እዛ ፒኮሎ አባ የሚባለው ወደ ባህር ዳር ከመድረሰ በፊት ዱር ቤቴ ከሚባለው መካከል ላይ ወደ ዋናው ትልቁ ጣና የሚገባበት ስፍራ ስለነበረ፣ እዛ ያችን ነገር አነሳንና ቀጥታ ባህር ዳር ሄድን አደር። ጋዜጠኞቹ ባህር ዳር ሄደው ካደሩ በኋላ ነበረ ያለፈ አስራ አምስት ቀን ትረካችንን ያቆም ነው። ኤልያስ ብሩና ታደሰ ተስፋዬ ዛሬም አብረውኛሉ። በነገራችን ላይ አሉላና አዲሱ እናንተ የኔን መስኮት ስትከፍቱ፣ እኔ ደግሞ ከመ ታጽምኡ አርህው መሳክወ አእዛኒ ክሙ ዋንቅሁ ልበክሙ ትሰሙ ታዳምጡ ዘንድ የጆሮችሁን መስኮት ክፈቱ ልባችሁን አንቁ እላቸዋለሁ። አድማጮቼን ወደ ትረካው እንለፍ። ባህር ዳር ሄደን አደርንና እንግዲህ የጋዜጠኛ ነገር በጣም አስቸጋሪ ነው እና ማታ ትንሽ ወጥቶ የድካሙን እንትን በሆነ ነገር ካላቀዘቀዘ አይተኛም። እሱ እንግዲህ እዛ ሄደን የመጀመሪያ ቀን ያደርን ለታ ልጆቹ ለካ አብረን ያለን ልጆች፣ የእኔ ረዳቶች የነበሩ ልጆች ለካ ሳንቲማቸውን ጨራርሰዋል። የሚሰጠን ሰባት ብር ነበረ የዛን ጊዜ ውሎ አበል፣ በቀን በቀን የሚሰጠ ከናልጋው ከናምኑ ከናምግብ ምናምን። እና እንደዛ ሆኖ ጋሽ ጳውሎስ ግን የሄድበት ቦታ ሁሉ ሰው ይወደዋል። ህዝቡ ነበር የሚያበላን፣ ህዝቡ ነበር የሚያጠጣን፣ ህዝቡ ነበር መኝታችንን የሚከፍለ የነበረው። እናንተ አባይን ነው እየተከተላን እኛ የሄድነው አባይን ከመነሻው እስከ ጣና ድረስ ከጣናም አልፈን የትናየት ባምቡድ የሚባል ሱዳን ጠረፍ ውስጥ ሁሉ ገብተን ነው ያነሳ ነው። እና እንግዲህ ይህንን ልተርክልህ ነው እንግዲህ ከዛ ተመልሰን ጠዋት በጠዋት ተነስተን እንመጣለን ስንል ሁሉም ከእንቅልፉ መነሳት አልቻለም። ብዙ ዝርዝር ውስጥ ምናልባት ታደሰ ያውቃቸዋል እሱ ይናገር ይሆናል። እኔ ግን ከዛ ተነሳስተን ሁላችንም ተጠራርተን ለመሄድ ስንነሳ መኪና ውስጥ መግቢያ ሰዓት ተሰጥቶን ስለነበረ በጠዋት መሄድ ስለነበረብን ስንነሳ ልጆች ሁሉ ተዳክመዋል። በኋላ ጋሽ ጳውሎስ ምናለ፣ ስማ ኢልያስ፣ አላቤት፣ እነዚህ ልጆች አደጋ ላይ ሊወድቁ ነው፣ ሳንቲማችን ጨርሰዋል ትላንትና ማታ አለን። ይሄንን አይኑሯችንን ይዘን ዝም ብለን ወደ ስራችን ሄድን። ስራችን ወደዛው ከዶር ቤቴ በኩል አድርገን መኪናውን እንኳን ዛፍ ስር ነው ደብቀን፣ ሸረንቆላ ውስጥ ነው የከታት ነው ምናልባት በተላላኪ መጥተው በክብሪት ያቃጥሉብናል እስክንመለስ ብለን ፈርተን መጨረሻ ላይ እቺ በሳር የምትሰራ በደንገል የምትሰራ ጀልባ ላይ ወጣንና የእኔ ረዳቶች የሆኑና ሹፌራችንም ጎበዝ የነበረ ብሩ ባቦ ከኔ ጋር ነበረና ይረዳይ ነበረ በብዙ ነገርና የእኔም ረዳት እንደዛው ሌላው ልጅ የነበረው በጣም ጎበዝ ልጅ ስለነበረ፣ እነሱ ስራይን ይዘው የኔን ንቅናቄ እንትን ማዕበሉ ወይም የውሃ ፍሳሹ ሲመጣ ጀልባውን ያችን የታንኳን ስለሚገፋት ንቅናቄ ሲኖር የዛ ነው አህል ስዕሌ ወደ ግራና ወደ ቀኝ እንዳይወጣ በጣም ኮንሰንትሬሽን ያስፈልግ ነበር። እና ያንን እየሰራን የት ሄድን? አሁን በደንገል ውስጥ ይሄ ከላይ ስናነሳ የዋል ነው ወንዝ መጥቶ ከጣና ጋር የሚገናኝበት አፋዋ ድረስ እንሄዳለኝ እና ጋሽ ጳውሎስ ወደዛ ሄድን። ቢያንስ ቢያንስ አንድ አስራ አምስት ኪሎ ሜትር ምናምን የሚሆን ይመስለኛል ሄንና ያንን አንስተን ስንመለስ ብዙ ነገሮች ነው ከእሱ ጋር ያሉ የተያዙ ነገሮች እና ጋሽ ጳውሎስ ያያቸው ኤልያስ አለኛ ቤት ለመሆኑ አባይ አባይ ብሎ ዩኒቨርሲቲ ተማሪዎች የዘመሩለት አባይ አየው፣ ተረዳሁ አሁን አለ። እና ደግሞ ተመልሰን ደግሞ እንደገና ደግሞ ክረምቱ ውስጥ ጣናን ደግሞ እንደዚሁ ከላይ እናነሳዋለን። ምክንያቱም ቀዩ አፈር የረጋውን ውሃ ቀዶ ሲወጣ ይታያል ተብሎ ተነግሮኛል አለ እሺ ያለና ያንን ነገር እሺ ይህንን ነገር እየሰማን ለእኔ ኢንፎርሜሽን እየሰጠኝ እዛ መካከሉ ላይ ያሉትን ነገሮች አዞ እንዳለ፣ ምን እንዳለ፣ አሳ እንዳለ፣ ያገኘውን ነገር ሁሉ አንሳ። ይሄ አባይ ውሃው ብቻ አይደለም፣ ብዙ ጉድ ነው ያዘው፣ እዚህ ውስጥ ብዙ ጉድ ነው ያዘው እና ያንን ነገር እንዳያመልጠን፣ ሁለተኛ ተመልሰን እዚህ ልንመጣም ላንመጣም እንችላለን እያለ እንሄድ ነበረ። ጋሽ ጳውሎስ የራሱ ተሰጥኦ አለው። የራሱ የአመለካከት እንትኑ ሲኔማቲክ የሆነ ወይንም ደግሞ የስዕላዊ አገላለጽ ችሎታ በጣም የመጠቀ ነው ጋሽ ጳውሎስ። ስለዚህ የሚናገረኝ ነገር ሁሉ ሌላ ኮንቲኒቲ ያለው ነገር ወይም ከሱ ጋር የተያያዙ ነገሮችን ስዕሌ ውስጥ እንዳስገባ ሁል ጊዜ ይነግረኝ ነበረ። ዳክዮቹን እዛ እኛን ተከትለው የሚሄዱ ዳክዮች ነበሩ። እነዚህን አንሳ፣ ነጫጭ ዳክዮች ደስ ደስ የሚሉ እነዚህን አንሳ፣ ይህን ነገር አድርግ፣ ይህን ነገር አድርግ፣ ይህን ነገር አድርግ ይለኝ ነበረ፣ ቀስ ብሎ በጆሮዬ። ይሄ ሁሉ ነገር ለእኔ ትልቅ መሰረት ነው። ይጣለልኝ እንደው ለራሴ ለመለወጥ ብዬ አንዳንድ የሲኒማ መጽሐፎች ከማነባቸው ሙጭ እሱ እንደዚህ በቀል በጆሮዬ ውስጥ አንቆረቁራት ምክሩ ለእኔ ትልቅ ትምህርት ቤት ሆናልኝ ነበረ። እና እነዚህ እነዚህ ነገሮች ትዝ ይሉኛል። ከዛ በኋላ ነው እንግዲህ አባይን ከዛ ተነስተን ጣናን ሰርተን በጎንደርና በጎጃ መካከል የሚያዋስነውን ትልቁን ድልድይ ነው ያሰሩትን በሱ አልፈን ወደ ታች ወደ ፏፏቴ ወደ አባይ ፏፏቴ ደረስ ነው ለማለት ነው ሰርተን ጨርሰን ስንወጣ ትዝል እንደሆነ

እና ከአንገታችን ድረስ አረንቋ ውስጥ ገብተህ እንደዛ እያልን ነው የወጣነው። ትዝ ይለህ? ርጋሽ ፓውሎስ አንዴት ካለህ ጎበዝ ጎበዝ ማመን ያቅታል። እውነት ልበልህ፣ ሌላ እሳት የሚነድ ውስጥ የምትገባልህ እንደዚህ አይነት ህግ አንዳንድ ጊዜ ታስታውስ እንደሆነ በስሜት ይሄ መሐመድ ባን የሚባለው እዚህ ያኔ እዚህ ቤት ማነው እንትን ጎተራ የተቃጠለው ያንን ለማንሳት እየሮጠ እየሄደ ነው የተመታው። እንግዲህ የካሜራ ማንና የሌላው ሰው ነገር ሌላ ነው። እኔ ስሜቴ እዛ ውስጥ ነኝ ያለሁት እነሱ ተነርተናል አንድ ላይ ጋሽ ጳውሎስ የሚናገር ዛ የሚለን ነገር ሁሉ ነገር እኛ ለሌላ ነገር ያነሳሳን ነበረ። ስለዚህ ይሄ እንኳን አረንቃ ውስጥ ሌላም አባይ ይዞን ቢሄድ ትዝ አይለንም። አባይ መቼም ታሪኩ ረጅም ነው፣ ሰፊ ነው፣ ጥልቅ ነው። እንዲህ በአጭሩ የምናጠቃልለው አይደለም። ይቀጥላል፣ ይቀጥላል። እንግዲህ ዛሬ አስራ አምስት ቀን የእኔ መሳከው፣ በአዲሱ ቋንቋ የኔ መስኮት፣ የኔ መሳከው፣ የዛሬ አስራ አምስት ቀን ሲከፈት ደግሞ እንደገና በቀጣዩ የአባይ ታሪክ እንገናኛለን። እስከዛው ደህና ቆዩ። ንጉሴንም እንግዶቹንም እንዲሁም ደንበኛችንን የፈረንሳዩን አስራደውንም እናመሰግናለን። አስራደው በነገራችን ላይ ብሎ ተከታዩን አስፍሯል። አሉላ ንጉሴ አክሊሉ ያልጠቀሰው ትልቁ አባይ ሚስጥር ቢኖር በዓለም ላይ ያሉ ትልልቅ ወንዞች በሙሉ ወደ ታች ሲፈሱ፣ የእኛው አባይ ብቻ ነው አቀብ ወይም ሽቅብ የሚፈሰው ከደቡብ ወደ ሰሜን ብሏል። በድጋሚ እናመሰግናለን። ግን በዚያ ላይ ንጉሴና እንግዶቹ በቀጣዩ ዝግጅት ጥቂት እንዲሉበት ቢሆንስ? Malcolm. <laughs> አባይ ዛሬ ይዞለታል። በዜማም ለእናነሳው ነው የጀግኖች አገር ያዳም ዘራ ሻራ ፈለገጊዮን ያንቺ ስም ሲጠራ ያለት ቴዲም አባይን ያነሳሳል። I'm <laughs> sorry. አዲሱ የአገር ነገር እየተዘፈነ ስለ ኢትዮጵያ እያለ እስክስታ የሚያጫውት ዘፈን ለየት ያለ ቦታ ሊሰጥ ይገባ ይመስለኛል። ቴዲ በጀመረው ጎዳና እንሄድና ወደ አገር ጉዳይ ልንሄድ አይደለም። እንዲያ ነው ነገራችን። የአገር ጉዳይና የመንገድ ጠቋሚው የሀሳብ መስመሮች እነሆ ተረኛውና ቀጣዩ መሰናዶ ነው። ጉዳዩ ከማነጋገር ጥቂት ግድ የሚላቸው ዜጎች ጉዳይ ብቻ ከመሆን ሳያልፍ አልቀረም። አዎ አሳሳቢነቱ በእርግጥ ሁነኛ መላ ካልተበጀለት ወደምን መርጠው ጎዳና የሚወስድ አይመስልም። የአገር ጉዳይ የልዩ ቅንብሩ መጠሪያ ነው። ነገረ መሰረቱ፣ አጣዳፊነቱና ልዩ ትኩረት ጋባዥነቱም በዚሁ በፕሮግራሙ መጠሪያ ሳይገለጥ አልቀረም። ከአገር ጉዳይ የሚብስስ ምን አለና፣ ከመቼውም ይልቅ ዛሬ አንገብጋቢው የአገርና የሕዝብ ጉዳዮች፣ ሰሞንኛው ትኩስ ዜናና ወጎች ከዘላቂው መፍትሄዎች ጋር እንደምን ይስማሙልን ይሆን? ጥያቄው የእኛም የእናንተ አድማጮቻችንም እንዲሆን ነው ፈቃዳችን። የራዲዮ መጽሔት ሰንበት ጠብቆ በተከታታይ የሚቀርበው የአገር ጉዳይ ዛሬም በተሰማሩበት ጎራ በሚጠበቡባቸው የሙያ መስኮች ለብዙዎች ጥቅም የሚውሉ ኪናዊ ስራዎቻቸው ጭምር የሚታወቁ ሁለት እንግዶች አሉን። ከኑሮ ባሻገር የአገርና የሕዝብ ጉዳይ ግድ የሚላቸው ወይም እንዲላቸው የሚጠበቁ የማህበረሰብ አባላት አይደል? ቀድሞንስ የፕሮግራሙ እንግዶች ምርጫ መመዘኛችን ማድረጋችን። አዎ እና ዛሬ መጋቢ አዲስ ሸቱ አለማየሁና የሙዚቃውን ሰው ወጣቱን ሰርጸ ፍሬ ስብሐትን አሁን በዚሁ መንፈስ ወደ ራዲዮ መጽሔት ጎራ እንዲሉ እንኳንም ደህና መጣችሁ ብለናል። አዲሱ እንግዶቻችን አንደኛው ነባር እንግዳ ልንላቸው እንችላለን፣ ቤተኛ ልንላቸው መጋቢያ አዲስ እሸቷ አለማየሁ መለስ መለስ ብለው ደጋግመው አግኝተናቸዋል። ብዙ አድማጮች ደግሞ ይፈቅዷቸዋል። አንደበተ ርቱዕ፣ ጥልቀትም ያለው ሀሳብ የሚበጅ ነገር ላይ ለዚህ ፕሮግራም በሚስማማ መልኩ በመወያየት ይታወቃሉ። ሁለተኛው ወጣት ግን አዲሱ አንተ ማወቅህን እርግጠኛ አይደለሁም። ሰርጸ ፍሬ ስብሐትን ታውቀዋለህ? አንተ አልካቸው እንግዳችን አላየኋቸው። ወጣት ነው አዲሱ ጥሩ ነው። እንግዲህ ወጣቱ መርጠሃል አንተ። እንደ ወጣትነት እኔ አላውቀውም። ይሄ ወጣት ሊታወቅ የሚገባው ነው ማለት ነው። በጣም የሚታወቅ ነው፣ ይልቁንም በሙዚቃ ስራዎች ላይ ነው። ለብዙዎች በመገናኛ ብዙሃን ቅርብ ከሆነባቸው ስራዎቹ አንዱ ኢትዮጵያን አይድል ላይ ከዳኞቹ አንዱ መሆኑ ነው። በሙዚቃ ትንታኔ አቅራቢነት ይታወቃል። ሙዚቃ ነው ያጠናው። የሙዚቃ መምህር ነው። ይልቁንም ደግሞ በአዲስ ነገር ዘመን ነው በሙዚቃ ስራዎች ላይ ትንታኔዎችን በመስጠት የጀመረው። ታዲያ ለሙዚቃ አዋቂዎች ሩቅ አይደለም። የሬዲዮ ፕሮግራምም እንዳላቸው ሰምቻለሁ። አጋጣሚ ኖረኝ አላገኘ። በጣም ደንቅ ነው። ሰርጸ ፍሬ ስባት ፍሬ ስባት ስሙንም ወድጃዋል። ቀደም ብለን እንዳስተዋወቅ ነው አዲሱ በራሳቸው መንገድ በሚሰሯቸው እውቅና ተሰሚነት እንዳላቸው ሁሉ በዚህ በሚያሳስበን ጉዳይ ላይም ፈታ ብለው የሚበጀውን የሚሆነውን ዛሬ ያለውን ሁኔታ ከሚመጣ ነገር ጋር አዛምደው ከዚህ ከፈተናው አሻግረው መንገድ እንዲጠቁሙ ነውና ወደዚያው እንደርደር ልካም። የምንነጋገርበት ርዕሰ ጉዳይ የአገር ጉዳይ ነው። ስሙ እንደሚናገረው ቀደም ብለን እኔና አዲሱ በመንደርደሪያችን የጠቆምናቸውን ሁኔታዎች እንዲዳስስ የምንፈቅድበት ወደ ሁለት ዓመት የተቃረበ ጊዜ የዘለቀ ነው። ይሁንና የአገር ጉዳይ ከትርምስ ለመዳን ያን ለመከላከል ከወዲሁ እንነጋገር በሚል መንፈስ የተጀመረም ቢሆን ከትርምስ የራቅን አይመስልም። አንዳንድ የተፈሩ ያልተጠበቁ ነገሮች መታየት ጀምረዋል። የሰው ሕይወት የጠፋባቸው ጉዳዮች አሉ። እስኪ ያለንበትን እንደሚኖር ሰው እንደ ዜጋ ለሀገራችሁ ግድ እንደሚላቸው ሁለት ዜጎች አሁን ያለንበትን ሁኔታ እንድንሄድ ከምንፈልገው ጋር ማዛመድ በሚችል መልኩ እንድናነሳሳ እናድርግ። መጋቢ ሐዲስ ከዚህ ቀደምም በፕሮግራሙ ላይ ቀርበዋል፣ ሀሳቦችን አካፍለዋል። ከእንግዳው ሰርጸ ልጀምር። ሰርጸ አሁን ያለውን ሁኔታ እንዴት ትመለከተዋለህ? ሰዎች ያሳሰባቸው የጨነቃቸው ጉዳይ መኖሩን ነው። ጠዋት ማታ የሚሰማው። ያሳሰበህ ነገር ይታይሃል ከፊትህ። አሁን ባለው ሁኔታ እንደ ዜጋ የከፋ ሁኔታ እንዳይመጣ የሚለው ስጋት አድሮብሃል በጣም አሉና፣ በሚገባ ነው እንደ ማንጠራስ እስከምትፈ እንደ ዜጋም ጉዳዩን ደግሞ ርቀት እንደሚታዘብ ሰው ሁኔታዎች ባሉበት በጣም በጣም አስጨናቂ ጊዜ ላይ ያለን ይመስለኛል። በተለይ የሰዎች ሕይወት እያለፈ ነው። ጥያቄ ብቻ የነበረ ነገር አካልና የራሱን የሆነ ተቃራኒ መልክ ይዞ የሀሳብ ልዩነት ከመሆን አልፎ የሰዎች ሕይወትን ወደሚቀጥፍ ነገር እየተሸጋገረ ስናየው በጣም በጣም የሚያሰጋ ነገር እየታየ ነው። በፊት ጥያቄ ብቻ ምናልባት እንደ ሀገር የሚጠየቁ ጥያቄዎች እንደዚህ ጋር የሚጠየቁ ጥያቄዎች መስለውኝ ነበር። ከዛ በላይም ወይም ደግሞ አሁን ካለመው የህዝብ አወቃቀር በላይ ጥያቄው ሰፍቶ ለእንደዚህ አይነት ነገር ይዳርገናል ብዬ አላሰብኩም ነበር። በቅርብ ጊዜ ውድያየዋቸው ያሉት ነገሮች ግን ተማሪዎች ትምህርት ቤት ስነ ስርዓት፣ ዩኒቨርሲቲ ውስጥ ገብተው እየተማሩ አይደለም። ትምህርት ቤቶች ወዳው እየተቋረጠ ነው ትምህርታቸው እንዳየ ነው ደግሞ ሃይማኖታዊ ክብረ በዓላት እንኳን ፈጽሞ ሰላማዊና ትልልቅ ባህሎች ታይተውባቸው የሚጠናቀቁት በዓላትን ጭምር የሰው ሕይወት ያለፈባቸው ስለሆነ ይህ ማያሳዝመው ይህ ማያሳስበው ሰው ኢትዮጵያዊ ሊኖር አይችልም እና በጣም በጣም እያሳስበው የተውደ በእውነት ሰርጸ የተመለከት የታዘብካቸውን በሂደትም ሁኔታዎች ወዴት እያመሩ እንደሆነ ካለህበት ቦታ ሆነህ ያየውን አካፍለህናል። ወዴት እይሄን ነው ብቻ ሳይሆን ወዴት እንሂድ፣ እንደምንስ ወደሚፈለገው ቦታ እንደርሳለን፣ ከአደጋዎቹ እንጠብቃለን ምታነሷቸው የምታነሳሷቸው ነጥቦች ሆናሉ። መጋቢያ አዲስ ሸቱ አለማየሁ፣ እርሶስ እንደው በመጀመሪያው መንደርደሪያ ጥያቄ ብገታ እርሶስ አሁን ያለውን ሁኔታ ስጋቱን ይጋራሉ ምንድን ነው የሚሰማው ምንድን ነው የሚታየው እኔ በእውነቱን ለመናገር ይሄ የማያሳስበው ይሄ የማያሰጋው ይሄ የማያስጨንቀው ይሄ በህልሙ የማያባንነው ነው በውኑ የማያቃዣው ኢትዮጵያዊ ካለ ሰው መሆኑንም ጭምር መጠራጠር ግድለኛል እውነቱን ለመናገር እኔ ከዛሬ ስድስት አመት ከዛሬ አምስት አመት በፊት በብዙ ሚዲያዎች ላይ በቴሌቪዥኖች፣ በሬዲዮኖች፣ በመጽሔቶች፣ በጋዜጦች፣ በግጥም ምሽቶች፣ በስነ ጽሑፍ ቦታዎች ሁሉ እየተገኘ ሆኝ ባደረግኳቸው ንግግሮች ሁሉ ይሄንን ነበር የሰራሁት። እኔ በጋራ የምንላቸውን ነገሮች እየቆራረጥን እየጣልን ነው። የሚያገናኙ ድልድዮች እያፈራረስናቸው ነው። ድልድይ እያፈረስን ግንብ እየገነባን ነው። መሰላሉን እየጣልን አጥር እየገነባን ነው። ይሄ አቅጣጫው ጥሩ አይደለም ብለን በስጋት እያወራን ነበር። አሁን ዛሬ የደረስንበት ሁኔታ እውነቱን ለመናገር እንባ ያላቸው ሰዎች ሊያለቅሱንበት የሚገባ ምናልባት በየእምነት ተቋማቱን ብዙ ጸሎት ሊደረግበት የሚገባ ኢትዮጵያ በዘመኗ ብዙ ፈተና ያለፈች አገር ናት። ብዙ ጦርነቶች እናቃለን፣ የእርስ በርስ ጦርነቶችም እናቃለን፣ የውጭም ጦርነቶች እናቃለን። በጣም ብዙ ለጦርነት አዲስ አይደለንም። እውነቱን ለመናገር ለሌላው ሀገር ልምድ ማካፈል የምንችል ሲሆን በጦርነት ደረጃ አሁን የደረስንበት ደረጃ ግን ኢትዮጵያ በታሪኳ እንዲህ አይነት ፈተና ገጥሟት ያውቃል ብዬ አላውቅም። እውነቱን ለመናገር መቼም እንደ አቅማችንን መጽሐፍ ታንበበናል፣ እንደ አቅማችን ሊቃውንት ጠይቀናል። እንዲህ አይነት ፈተና ይመጣል ብዬ አላስብም ነበረ። ነገር ግን ሆኗል። እውነቱን ለመናገር ሆኗል። ዛሬ በየቦታው በየእምነት ተቋማቱ የሚሰሙት ነገሮች ደስ የሚሉ አይደሉም። በየዩኒቨርሲቲዎቹ የሚሰሙት ነገሮች ጥሩ አይደሉም። ወርደን ወርደን በሌሎች ሀገሮች ስንጠላው የነበረውን ስንኮንን የነበረው ነገር እኛው ሀገር መጥቶ ሰዎች በሚናገሩት ቋንቋ በሚናገሩት ከዛ አካባቢ ከዛ እየተባልን መገዳደር ከጀምር ከዚህ የበለጠ ሊያሳዝን የሚችል ነገር የለምና እውነቱን ለመናገር አሉላ፣ ከልቤ ከአንጀት ያሳስበኛል። ይሄ የህሉና ጥያቄም ጭምር ስለሆነ ነው አሉላ። እንዲ መብራት ላይኖር ይችላል፣ ውሃ ላይኖር ይችላል፣ ስኳር ሊጠፋ ይችላል፣ ትራንስፖር ሊጠፋ ይችላል። በጨለማ እንኳን የመኖር እድላችን በጥያቄ ምልክት ስር እየገባ ነው። እና እኔ በጣም በጣም እጅግ በጣም ያሳስበኛል። ስጋቱን ሁሉም የሚጋራው መሆኑን አስምራችሁበታል። አደጋው የከፋ ሊሆን እንደሚችል የሚያመላክቱ ሁኔታዎች በተለያዩ ቦታዎች እየታዩ ነው። የቅርብ ጊዜዎቹን ብንወስድ በወልዲያና በቆቦ የሰዎች የንጹሐን ህይወት በከንቱ ጠፍቷል። ይህ ሁኔታ ጨርሶ ወደ ባሰ ወደ ከፋ ቀደም መጋቢ ሐዲስ እንደገለጡት በቋንቋ ወይም ደግሞ ዘውግን በለየ አስተሳሰብ እገሌ እገሌ ነው በሚለው ወዳልተፈለገ አቅጣጫም እንዳይሄድ አቅም ያላቸው ጉልበት ያላቸው ስልጣን ያላቸው ዜጎችም ተራ ዜጎችም በየበኩላቸው ምን ማድረግ አለብን ያለብን የሚለውን ውስጥን መለስ ብሎ ወደ ማየትና ወደ መፈተሹ እንድናመራ እንድናበረታታ የሚጋብዝ ዝግጅት ነውና እስኪ የሚታያችሁን መላዎችም እንመልከት። ይህ በሌሎች አካባቢዎች የታየ በኢትዮጵያ ፈጽሞ አይሆንም ተብሎ የሚታመንበት የነበረ ማለት ይቻላል ሁኔታ እርግጠኛ መሆን የሚያስችል ቦታ እንዳደለን ካወቅን፣ እንደምን እንነጋገር፣ እንደምን ሰላም ይምጣ፣ እንደምን ዘላቂ ለሁሉ የሚበጅ መፍትሄ ሊገኝ ይገባል ትላላችሁ? ሰርጸው፣ ወደ አንተ ልመለስ። በእንደዚህ አይነት ጉዳዮች ላይ ጠለቅ ያለ ምርምርና ብዙን ጊዜ ደግሞ ንግግሮች ያረኩበት ድረስ ስላልሆነ እንደ ዜጋ ብቻ የማቀርበው እንጂ በዚህ ጉዳይ ላይ እውቀት እንዳለው እንዳጠና ሰው አይደለም። ይህን ሀሳብ የማቀርበው ግን እንደ ዜጋ ከሰው ጋር እንነጋገራለን። ብዙ ሰው እንዲህ ቢደረግ ኖሮ የሚላቸው ሀሳቦች እንተናለን፣ የራሳችንንም ሀሳብ እንሰጣለን እና እሱ ነው አሁን መሰረት አድርጌ የምናገረው ነገር። መልካም በዚህ አነሳስ፣ አንድ በጣም አሉታዊ የሆነ ድርጊት እንደምን ይፈጸማል? እንደምን ሰዎች ሁሉ በጋራ አንድ ላይ ሊያደርጉት ይችላሉ? ካ መጀመሪያ የታፈነ የታመቀ ና ያበጠ ጉዳይ አለ ማለት ነው። ከጀርባው ይህ ምንድነው? አንድ ኤነርጂ ይፈጠራል። በፊዚክስ በተፈጥሮ ሕግ እንደምናውቀው ያ ኤነርጂ ወደ ሌላ ፎርም ትራንስፎርም ያደርጋል ወይም የተፈጥሮ ፀባዩን ይቀይራል እንጂ ሊጠፋ አይችልም። አሁን እዚህም ምንድን ነው በረዥም ዓመታት ሂደት ውስጥ ትንንሽ ጉዳዮች ናቸው ተብለው የተተዉ የሰብአዊነት የዜግነት ጉዳዮች በጣም ሲታሰኑ፣ ዝም ተብለው ሲታለፉ፣ ወይም ህገ መንግስቱም አድሬስ ያደረጋቸው ሲያልፍ የቆዩ ጉዳዮች እንዳሉ ነው። አሁን ዜጎች እየተናገሩ ያሉት ከዜግነት ይልቅ የብሔር ጉዳይ በጣም ከፍተኛውን ቦታ በመያዙ እንደ ሀገር ወደማያኗኑር ሁኔታ ላይ እየደረስን መጣ ነው ዜጎች በሙሉ በመረጡት ቦታና በመረጡት አስተካፈር እንዳይኖሩ እክሎች እየፈጠረ መጣ። በዚህ ምክንያት ይህንን ሊያስተናግድ የሚችል ደግሞ ዝግጁ የሆነ የመገነዛዘብ ዜጎች የመገነዛዘብ ሂደታቸውን እያጡ መጡ። በዚህ የተነሳ እዚህ ነጸብራቅ የሆኑ አሉታዊ ተግባራት፣ አሉታዊ ድርጊቶች እየተገለጡ መጡ ነው ያሉት ብዙ እንግዲህ በሚዲያውም የምናነባቸው በሶሻል ሚዲያው የሚገለጹት ነገሮች፣ ሰዎችም የሚናገሩት ይህንን ነው። ይህንን በማዳመጥ በኩል ደግሞ እንግዲህ በሚያስተዳድረው መንግስት በኩል ችግሩን ራሱን ካለበት ቦታ ጀምሮ ከማጥናት ይልቅ አይ ችግሩን በራሳችን መንገድ አውቀነዋል መልካም አስተዳደርና ይህም ይህም የመሳሰሉ ጉዳዮች ናቸው፣ ኢኮኖሚም በፍትሐዊነት ስላላደላደግነው ነው እንዲህ ስላላደረግነው ነው የሚሉ ቀለል ቀለል ያሉ መልሶች ሰጥቶ የመውጣት ሁኔታ አይ ጥያቄ የለካ በደንብ አልተደመጠም ወደሚል የዜጎች አሁንም ያለመረካት ጥያቄውን በደንብ ተደምጧለሁ የሚልን ነገር ጥያቄ ውስጥ የመክተት የዜጎች መጸብራቅ ይመስለኛል አሁን እየታየ ያለ ሁሉም ተግባር። ስለዚህ እንደሚመስለኝ ጥያቄው የተፈጠረበት ቦታና ጥያቄውን በራሳችን መንገድ አገኘ ነው የሚለው የመንግስት መግለጫዎች፣ የመንግስት የስብሰባ ውጤቶች፣ እነዚህ ሁሉ ለዚህ መፍትሄ ሊፈጥሩ አልቻሉ ብዬ ነው የማስበው። ከዚህ ውጪ የሆነ ዜጎችን ያቀፈ የተለያዩ አካላት በሽምግልናም ጭምር ሊሳተፉበት የሚችሉ ከስ ያሉ ጥሪዎች መንግስት ከራሱ አጥር ውጭ መፍትሄ ሊያገኙ እንደሚችል አምኖ የመፍትሄው አካል እኔ ብቻ ነኝ የሚለውን ተወት አድርጎ መፍትሄ ያላቸው ዜጎች እንዳሉ አምኖ እነሱ የሚጋበዙበት ሁኔታ ቢኖር ነው በጣም ትክክለኛ ይሆናል ብዬ የማስበው። ብዙ አይነት ኤክስፕሬሽኖችም አሉ ደግሞ እውነት ለመናገር ስነጥበቡ በአንድ በልኩ እንደዚህ ተሻግሮ ሄዶ ወደ አንድ ሳይድ ያላደና ነገር ግን በፖለቲካውም ሆነ ጥያቄውን ባነሱ አካላት ያልታየ አማራጭ ሊያመለክት ይችላል። ስነ ጥበቡ የአርቱ መልእክቶች ደግሞ ይሄንን ሁኔታ ሊያስተካክሉ ይችላሉ። አሁን የተፈጠረውንም ውጥረት ሊያደረግቡ የሚችሉ የሰላም ጥሪዎችን ሊካሄዱ ይችላሉና አሁን መንግስት የያዘበትን የራሱን ቋጠሮ ለጠቃርጎች ወደ ሰፊ ሆነ በሰፊ ዜጎች እንዲያዳምጥ በሰፊ ዜጎችና በተቃራኒ መልኩ ቢሆን የቆሙ ጥያቄዎችን በጣም በጣም ከዚህ በፊት ካሳየው ትግስት በላይ ይጠበቅበታል። ትግስት አርግ ያለው ካለ ከዚህ በላይ ደግሞ ትግስት ያስፈልጋል አሁን ላለው ሁኔታ። ምክንያቱም ከሱ ውጭ ያለ ኳስ እንዳለ ማወቅ በጣም አስፈላጊ ይመስለኛል። አሁን ሳይሆን እና የሚወጡት መግለጫዎች ግን ብዙ ጊዜ እነዛው የተለመዱ ችክ ያሉ እውነት ለመናገርም ደግሞ እንደ መፍትሄን ለማዳመጥ ሰዎች የሚሰላችሁባቸው አይነት ናቸው እና ከዛ ውጤት መጠበቅም ስለማይቻል ማይክራፎን ምንም የመጠየቅ ሁኔታ በጣም የተለሳለሰና በእውነት ከልብ ማያመረታ እየሆነበት ይመስለኛል። ሰው ሁሉ ለማለት የተገደደው የሚያሳስቡትን ጉዳዮች በቅጡ መመርመር፣ ላልተመለሱ ጥያቄዎች ሁነኛ መልስ መስጠት፣ በግልጽ ብዙዎችን በማያወላዳ መልኩ የሚሉት ነው። አንዳንድ ጥያቄዎች እናነሳለን። እንደ ሀገር ወደማያኗኑር አዝማሚያ እያመራን ነው ብለሃል ሰርጸ። የማይወዱትን ጥያቄ በብስለትና በአስተዋይነት ትክክለኛ ወደሆነ አቅጣጫ በሚያመራ መልኩ በቅጡ መመለስ አለበት። ችግሩንም በቅጡ መመርመር መረዳትም ይጠይቃል፣ የሚል መንፈስ መውሰድ የሚቻል ይመስለኛል። ያቀረብከው አስተያየቱት በጥሩ ሁኔታ ነው ያሳጠርከው። መልካም። ሌሎችንም ሊያነጋግሩ የሚችሉ ሊያወያዩ የሚችሉ ሀሳቦችን እያነሳችሁ ነው። የዚህ ፕሮግራም ዋነኛ ዓላማም በዚህ ሰዓት የሚከታተሉ የሚከታተሉን አድማጮች በያሉበት የተለየ ሀሳብ የሚያንጸባርቁ ሰዎች ወንድማማቾች፣ ጓደኞች በሥነ ስርዓት እንዲነጋገሩና ለአገራቸው የሚበጅ አሁን ከከፋው አዝማሚያ መታደግ የሚያችሉ ሁኔታዎችን እንዲያደርጉ ነው ደጋግመን የምንሰብከው። የዚህ ፕሮግራም አላማ ይሄ ነው። ሰርጸ በጉዳዩ ላይ ሳይንሳዊ ጥናት እንዳደረገ ባለሙያ ሳይሆን ግድ እንደሚለው ዜጋ የሚመለከታቸውን ተጨባጭ ነገሮችም መሰረት አድርጌ ነው ብሏል ይህ ለሁሉም ይሰራል አድማጮች ለምትከታተሉን ጭምር መጋቢ አዲስ ጊዜ ሳላጠፋ ወደ እርሶ ልምጣ ችግሩን በቅጡ እንረዳለን ወይ ሰርጸ ያነሳቸውን አንኳር አንኳር ጭብጦች እስኪ ከእርሶም ሀሳብ ጋር ያዛምዷቸው ለመፍትሄው ችግሩን ማወቅ ግድ ይላልና በእርግጥ ችግሩን ስልጣን ላይ ያለው አካል ይረዳዋል ወይ ተረድቶት እስከሆነ ለሰነበተ መልስ ላላገኘ ጥያቄ ለምን ያልሰራ መልስ ለመስጠት ይሞከራል ይሄ የፖለቲካ አስተሳሰብን ማንጸባረቅ አይደለም። በእርግጥ ከፊታችን የተደቀነ የከፋ አደጋ እንዳይመጣ ከሚፈልግ ዜጋ የሚመነጩ ሀሳቦች ናቸውና፣ ምን ይላሉ እርሶ መጋቤ ሐዲስ እሸቱ? እናመሰግናለን እንግዶቻችን። የቀሪውን አዲሱ ሰፊ ውይይት ነው ያደረግነው ከመጋቢ ሐዲስ እሸቱ አለማየሁና ከሰርፀ ፍሬ ስብሀት ጋር የሚበዛውን በድረገጻችን ላይ ቀሪውን ደግሞ በሌላ ፕሮግራማችን እንደምናመጣ አድማጮች ምነው ባጭሩ ቆረጣችሁት እንዳይሉን ማሳሰብ ሳይኖርብን በተለይ በድረገጻችን ላይ በሙሉ እንዳለ ስለምናስቀምጠው አድማጮች እዛ ላይ ሊከታተሉ ተጠሉልን። ይህ የዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ነው። የምታደምጡትም የራዲዮ መጽሔት ዝግጅትን ነው። አሁን መድረኩ የእናንተን ለእናንተ የምናቀርብበት ይሆናል። ዛሬ አዲሱ ላይነት ወደ ኢሜሎቹ እንድናዘነብል ምክንያት የሆነን ይመስላል። መልካም ነው። የአየር ሰዓቱም ወዲሁም ጠበበብ ብሏል። በድምጽ ያገኘናቸው ልናቀርብ አንችልም አንችልም። በኢሜይል የደረሱትን ቢያንስ ለዛሬ እናድርግ። ለራዲዮ መጽሔት አዲሱና ሉላ እንደምን ሰነበታችሁ። ተናፋቂው ባልደረባችሁ ንጉሴ አክሊሉ በአባይ ጉዳይ ላይ ተከታታይ ዝግጅት እንደሚኖረው በሰማው ጊዜ ጄምስ ብሩስ የተባለው ሰው ትዝ አለኝ ይላሉ። አባይን እስከ ምንጩ ድረስ አስሳለሁ ብሎ በፈረንጆች አቆጣጠር 1770 ዓ ም በምጽዋ በኩል በአክሱም አድርጎ ጎንደር ስለገባው ግለሰብ በትምህርት ቤት የሰማ የነበረው መልካም መልካሙን ነበር። በቅርቡ ግን እንዲያውም አሁኑ የእናንተን ዝግጅት በሰማውበት ሰሞን አለን ሙሀን የተባለ ጸሐፊ ዘ ብሉ ናይል በሚል ርዕስ በ1962 ያሳተመውን መጽሐፍ አግኝቼ አሳሹ ስለ ኢትዮጵያውያን የጻፈውን ዘለፋና አንዳንዱም ውሸት የሆነ ነገር ተመልክቼ ታዘብኩት። በእውነቱ ሙት ወቃሽ አይበለኝ እንጂ ተናድጄበታለሁ። አለን ሙህን በዚህ መጽሐፍ ምዕራፍ ሁለት ስር ጄምስ አውሮፓ ሄዶ ስለ ጉዞው ባሳተመው መጽሐፍ ስለ ኢትዮጵያውያን የጥሬ ሥጋ ልማድ የተናገረውን የጥሬ ሥጋ አበላል ልማድ የተናገረውን ሲጠቅስ እንዲህ አለ ይላል ጎንደር እንደገባው ሶስት ኢትዮጵያውያን አንድ ላም መሬት ላይ ጣሉና ሁለት ሙዳ ሥጋ ቆረጡ። ከዚያም ቆዳውን መልሰው አለበሱትና እንስሳዋን አስነስተው አባረሯት። ወዲያውኑም ሶስቱም ኢትዮጵያውያን በትኩሱ ስጋ ላይ ተረባረቡ ይላል። መሳቅ ሀገርም የሚያሰቅ ወሬ እንደዚህ ከተጻፈ እንዴት ዓይን ያወጣ ውሸት ነው ጃል! ይላሉ ጸሐፊያችን። ጅብ እንኳን የማደርገውን ሰው ከብት በቁሙ በላ የሚል ጉደኛ ቀጣፊ እንጂ ጸሐፊ ይባላል? ከዚህም ሌላ በሌሎችም ጉዳዮች ላይ ስለ ኢትዮጵያውያን ብዙ አሳፋሪ ነገሮች እንደተናገሩ ተጽፏል ይሉና የጎንደሯ ንግሥት በሀገርህ ስንት ተላላቅ ወንዝ እያለ ይዘኸው የማትሄደውን ወንዝ ማጥናት ምን ያደርግልሃል? ያለችው ለካስ ለነገር መምጣቱ ገብቷን ኖረዋል። ብቻ ንጉሴ ነገርን ነገር ያነሳዋል በሚል ጄምስ ብሩስንና አባይም ከእንግዶቹ ጋር አንስተው አንዳንድ ቁም ነገር ያካፍሉን እንደሆነ ብዬ መጠቆሜ ጭምር ነው። ሰላም ሁኑልኝ። ህሩይ ነኝ ከዋሽንግተን አካባቢ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደ ቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። ይህም ዜማ እስከ መጨረሻው ይወስዳቸዋል።